اسماء بافكادو او وبسمرتاو ومن فسكدو سمسا ودانن ስብሐተ ድንግልናች ኦ ማርያም ድንግል ፍጽምት ረከብች ሞገሰ እግዚአብሔር አንቲ ውቱ ሰዋስው ዘርያ ምድር ዘይበጽ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይ ወርዱ ስታ ሳሌላን ቅድስ